በ1954 ዓ.ም የተመሠረተውና በመሃል በመንግሥት ለውጥ ምክንያት ተዘግቶ የነበረው የወጣት ሴቶች ክርስቲያናዊ ማኅበር ወሴክማ በአዲስ አበባ እና በተለያዩ የክልል ከተሞች እንቅስቃሴ የሚያደርግ ሲሆን ከሰሞኑ ደግሞ በአዲስ አበባ አራዳ ክፍለ ከተማ የወጣቶች ማዕከል ላይ ለወጣት ሴቶች አገልግሎት የሚሰጥ የመረጃ ማዕከል ከፍቷል። የወሰክማ ዋና ጸሐፊ ወይዘሮ በእምነት ኃይሉ ለዚህ ማዕከል መከፈት መሰረታዊ ምክንያት በተለያዩ የወጣት ማዕከላት ላይ ወጣት ሴቶችን የሚያበረታቱ ሁኔታዎች አለመኖራቸው መሆኑን ያብራራሉ። ወጣት ማዕከሎች ጋር ሁልጊዜ ስ ትልቅ ቻሌንጅ ወጣት ወንዶች ብቻ ነው የምናየው እ ወጣት ሴቶች ሴቲንጉ ጀምሮ ከሁኔታው ላ ወጣት ማዕከል ብዙ ሴቶችን የማይበት አንዱ ምክንያት ነው። ሁኔታው ለምሳሌ በር ላይ ሲገባ በጣም ብዙ ወጣት ወንዶች ሌላ ኢንተርቴንመንቶች የሚያደርጉ የስፖርት ዌይት የሚያነሱ ወጣቶች አሉና ያንን አልፎ ወጣት ማዕከልን ውስጥ ያለውን ላይብራሪ ለመጠቀም ወይም ሌላ ኮምፒዩተር ትምህርትን ለመጠቀም አልፈው የሚዘቡ ሴቶች በጣም ጥቂት ሰዎች ናቸው። ምክንያቱም አንደኛ ያው እንደምናውቀው በዚህ እድሜ ትምህርት ቤት ውስጥ ያሉ ወጣቶች ይሰራሉ። መተናኮል አለ፣ ስድብ አለ፣ መጎንተል አለ ቡሊንግ የምንለው ነገር አለና ያንን ያንን አልፈው የዩ ሴንተርን ሰርቪስ መጠቀም አይችሉም። ስለዚህ እንዴት አድርገን ነው ወጣት ማዕከሎቻችን ሴቶችን አኮመዴት የሚያደርጉ ሴቶችን ወጣት ሴቶችን አትራክት የሚያደርጉ የሚለውን ሀሳብ አቅርበን በዛ መሰረት ወረዳ አምስት ላይ ያለው ወጣት ማዕከል እንደዚሁም የአራዳ ክፍለ ከተማ ሴቶች ሕፃናት ጉዳይ ቢሮ ሲደቢሮ ይህንን አምኖበት ይህንን ሴት አድርጎ ወጣት ማዕከሉ ላይ እንግዲህ አንድ ሰፋ ያለ አዳራሽ ሪኖቬት አድርገን የተለያዩ ሪሶርሶችን አስገብተን ሶሻል ወርከሮችን ሪክሩት አድርገን ዛ ፕሌስ አድርገን ነው ሴፍ ስፔሱን የጀመርነው ማለት ነው። ይህ ማዕከል ወጣት ሴቶች የንባብ ክህሎታቸውን የሚያዳብሩበት የተለያዩ አካላዊ እንቅስቃሴዎችን የሚያደርጉበት የኮምፒውተር አገልግሎት የሚያገኙበት እንዲሁም ሥነ ተዋልዶን እና የተለያዩ ሴቶችን የሚመለከቱ የፖሊሲ ጉዳዮችን በተመለከተ በባለሙያ የተደገፉ መረጃዎችን የሚያገኙበት እንደሆነ ያክላሉ። አሁን በአብዛኛው የሚሰራ ያለው ውሴትማ ከተማዎች አካባቢ ነው። አዲስ አበባ፣ ባህር ዳር፣ ደብረ ብርሃን እንደዚሁም አዳማ ላይ የተለያዩ ስራዎች እንሰራለን። እነዚህ ዋና ዋና ከተማዎች ላይ ካለው የከተማ የአርባን ዴቨሎፕመንት ጋር ተያይዞ ቦታን ቤዝ ያደረገ በተለያዩ አካባቢዎች ባሉ በተለይ በነዚህ ፕራጃይል በምንላቸው የከተማ አካባቢዎች የሚደርሱ ጥቃቶች እየጨመሩ ነው። እነዚያ ጥቃቶች እንቅጣቶች ለመቀነስ ወጣት ሴቶች ክህሎታቸውን የሚያሳድጉበት ቦታ እንዲሆን የተለያየ ክህሎት ያላቸው ወጣት ሴቶች አሉ እና እንደዚህ የገጠም ሊሆን ይችላል የዘፈን ሊሆን ይችላል የመጻፍ ሊሆን ይችላል የማንበብ ሊሆን ይችላል እ የተለያየ ክህሎት አላቸው እና ያንን ክህሎታቸው መጥተው ለሌሎች ሰዎች ሼር የሚያደርጉበት ከሌሎች ሰዎች ፊድባክ የሚያገኙበት እንዲሆንና ክህሎታቸውን የሚሞክሩበት ቦታ እንዲሆን ነው አንደኛው አላማው። ሌላ ሁለተኛው የማህበራዊ በተለይ ደግሞ ከጤና ጋር ግንኙነት ያላቸውን ሙያዊ አገልግሎቶችን የሚያገኙበት ቦታ፣ ስለ ፋሚሊ ፕላኒንግ ሊሆን ይችላል የተለያዩ ብቻ ከጤና ጋር የተያያዙ ጉዳዮችን የሙያዊ አገልግሎት ምክር የሚያገኙበት እንዲሆን ነው ሌላ ግብ ሶስተኛው ደግሞ አንዳንድ ጊዜ ትንሽ እንትን ስለሆነ ከላይ ብቃትም ኦፕን ነው። ምንጣፍ ላይ ነው እና ፋሽ ላይ ወይም ትንሽ መቀመጫዎች ነው ያሉት። እንደዚህ ቴብል እና ትልልቅ ወንበር ምናምን አለ። ሰው ጋር ትንሽ ሰውነታቸውን ስትሬች ማድረግ ቢፈልጉ፣ የተለያዩ እንቅስቃሴዎችን ማድረግ ቢፈልጉ፣ መደነስ ቢፈልጉ ያንንም ሊያደርጉበት የሚችሉት ቦታ ውስጣቸውንም ገና ማድረግ የሚችሉበት ቦታ እንዲሆን ነው። ይሄ ወጣት ቤቶችን አድሬስ በማድረግ ጥሩ የሆነ መንገድና ጥሩ የሆነ ስትራቴጂ ከሆነ ሌሎች ክፍለ ከተማዎችም ይሄ ነገር እንዲስፋፋ እኛ ብቻ አይደለም እንደ ወጣት ቤቶች ክርስቲያናዊ ማህበር ሲሆን ይሄንን ሞዴል ውጤታማነቱን የተገነዘበና ያየ ሌላ ማንኛውም አካል ውትቄት ነው ወይም እንዲያስፋፋው ና ይሄ በሌሎችም ክፍለ ከተማዎች በሌሎችም ከተሞች እንዲስፋፋ ነው ዋናው ሀሳብ። እንደ ወሰክማ የምናስበው በሌሎችም ክፍለ ከተማዎች ይህንን ፕሮግራም ማስፋፋ ነው። ወይዘሮ በእምነት ወጣት ሴቶች ከእድሜ አቻቸው ከሆኑ ወንዶች እኩል የትምህርት፣ የስራና የመረጃ ዕድል ማግኘታቸው በቀጣይ ተወዳዳሪ እንዲሆኑ እንደሚረዳ ገልጸው ይህንን የመረጃ ማዕከል ሞዴል ትምህርት ቤቶችና የወጣት ማዕከላትም እንዲጠቀሙበት ወሰክማ እንደሚያበረታታ ገልጸዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ